ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ ዓርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላለፈውን ልዩ ፕሮግራም አሁን ይጀመራል። የፌዴራሉ ከፍተኛ ፍርድ ቤት አራተኛ የወንጀል ችሎት በእነ አቡበከር አህመድ የክስ መዝገብ የጥፋተኝነት ውሳኔ በሰጠባቸው 18 ተከሳሾች ላይ ከ7 እስከ 22 ዓመታት የሚደርስ ጽኑ የእስራት ቅጣት ፈረደ። ዝርዝሩን በዕለቷ አብይ ርዕስ እንመለከታለን። የአፍሪካውያን ወጣት መሪዎች ውጥን በመባል የሚታወቀው ፕሬዝዳንት ባራክ ኦባማ ባለፉት ጥቂት ዓመታት ውስጥ ያስተዋወቁት ዓመታዊ ፕሮግራም ዛሬ ዋሽንግተን ዲሲ ውስጥ ተጀምረዋል ዘገባ ይኖረናል። ጤና ይስጥልኝ ክቡራትና ክቡራን አድማጮች ከዛሬ ሰኞ ሐምሌ 27 2017 ዓ ም ዝግጅታችን ጋር የምሽቱ አስተናጋጃቸው አሉላ ከበደ ከአቀናባሪ ቴሌላይን ባክና ከስርጭት መሐንዲሱ ቻንክ ጋር እስከ አንድ ሰዓት ተኩል አብረናችሁ እናመሻለን። አሁን ለቀዳሚው የሰዓቱ የዓለም ዜና አዲሱ አበበ እንደምን አምሽታችኋል? የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ከስድስት የፋርስ ባሕረ ሰላጤ ሀገሮች ሰራዶ ምክር ቤት አቻዎቻቸው ጋር ዛሬ ሰኞ ካታር ውስጥ ይገናኙና ባለፈው ወር በተፈረመው አለም አቀፍ ስጋትም በደቀነው የኢራኑ የኒኩሌር ፕሮግራም ስምምነት ዙሪያ ይወያያሉ ሚስተር ኬሪ ከሳውዲ አረቢያ ከባሃማስ ከኩዌት ከቃታር ከኦማንና ከተባበሩት አረብ ኤሚሬቶች ውጭ ጉዳይ ሚኒስትሮች ጋር የሚያካሄዱት ይህ የዛሬው ውይይት ፕሬዚዳንት ባራክ ኦባማ ባለፈው ግንቦት ወር ከእነዚሁ አገሮች ተወካዮች ጋር ያካሄዱት ውይይት ተከታይ መሆኑም ታውቋል። በሌላ በኩል ደግሞ የዩናይትድ ስቴትስና ግብጽ ግንኙነታቸውን ለማሻሻል እንደሚፈልጉ ተነገረ። ዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ በአሁኑ ወቅት በአምስት የመካከለኛው ምስራቅና እስያ አገሮች ጉብኝት ላይ መሆናቸው ይታወቃል። ግብጽ በሲናይ ባህረ ገብ መሬት ከእስልምና አክራሪ ኃይሎች ጋር ስለምታካሄደው ውጊያ ዲፕሎማሲያዊ ድጋፍን ለመግለጥ ኬሪ ግብፅ ውስጥ ከፕሬዚዳንቱ አብዱል ፈታህ ኤልሲሲ ጋር ተገናኝተዋል። የዩናይትድ ስቴትስና የግብፅ ግንኙነት እየሻከረ የመጣው የአገሪቱ ጦር ኃይሎች ዋና አዛዥ የነበሩት ሚስተር ሲሲ ተመራጩን እስላማዊ ፕሬዚዳንት ሞሐመድ ሞርሲን እንደ አውሮፓ አቆጣጠር በ2013 ከስልጣን ባባረሩበት ወቅት መሆኑ አይዘነጋም። ያኔ ከአንድ ሺህ በላይ የሞርሲ ደጋፊዎች ሲገደሉ አክራሪ አማጽያኑም በመቶዎች የሚቆጠሩ ግብፃውያንን እና የፖሊስ አባላትን ገድለዋል። ኬሪ በግብፁ ቆይታቸው አማጽያንን በመዋጋት ረገድ ሚዛን መጠበቅ እንዳለበት፣ በአገሪቱም ግብፅ ማለት ነው የሰብአዊ መብት እንዲከበር አሳስበዋል። በእስያ የኢኮኖሚ ተራድኦ ትብብር ላይ ትኩረት ያደረጉት ውጭ ጉዳይ ሚኒስትር ኬሪ ከቃታር ቀጥሎ ወደ ሲንጋፖር፣ ማሌዥያ እና ቪየትናም እንደሚያመሩ ታውቋል። ከኳላላምፑር ውስጥ በሚካሄደውና የደቡብ ምስራቅ እስያ ማህበር ባዘጋጀው መድረክ ላይም ኬሪ ይገኛሉ ተብሏል። ትናንት እሁድ ማዕከላዊ አፍሪካ ሪፐብሊክ ዋና ከተማ በአንድ የተባበሩት መንግስታት ድርጅት ሰላም አስከባሪ ላይ በታጣቂዎች የተፈጸመውን ግድያ የድርጅቱ ዋና ጸሐፊ ባንኪሙን አወገዙ። የተባበሩት መንግስታት ድርጅት እንዳስታወቀው ግድያውን የፈጸሙ ታጣቂ ወንጀለኞች በአንጉ ውስጥ እየተፈለጉ ሲሆን በጥቃቱ ሌሎች ስምንት ሰዎች ከሞቱት ሌላ ማለት ነው መቁሰላቸውም ተገልጧል። የዚህ ወንጀል ፈጻሚዎች አስቸኳይ አሰሳ እንዲደረግባቸውና ለፍርድም እንዲቀርቡ ሚስተር ባን በትርጁማን መናገራቸው ተሰምቷል። ቀድሞ በርማ ትባል በነበረችው በኒያንማር የሚገኙ ባለሥልጣናት እንዳስታወቁት ለቀናት ያህል በነበረ ጎርፍና ደለል 46 ሰዎች ሞቱ። የመልሶ ማቋቋምና እርዳታ ሚኒስቴር ዛሬ ሰኞ እንደገለጠው ሰሜንና ምዕራብ ኒያንማር ውስጥ በደረሰው አደጋ ወደ 200 ሺህ ያህል ሰዎች ተጎድተዋል። የመንግሥት የረዴትና የመልሶ ማቋቋም መሥሪያ ቤቶች ለነፍስ አድን ሥራ እየተጣደፉና አስቸኳይ እርዳታ አቅርቦትም እያደረጉ መሆናቸው ተሰምቷል። የኒያንማር ተቃዋሚ መሪ አውን ሳንሱቺ ዛሬ ሰኞ በጎርፍ ከተጥለቀለቁትና ጉዳት ከደረሰባቸው አካባቢዎች አንዱን ጎብኝተዋል። ፕሬዝዳንቱ ታንሺን ቅዳሜ ዕለታ የአስቸኳይ ጊዜ ያወጁበትን በሰሜኑ ክፍል ያለውን ሳጋይንግ ክልል ጎብኝተዋል። አያሌ ጥፋትን የደረሰው አሉ ፕሬዝዳንቱ ዛሬ ጉዳት ከደረሰባቸው ወገኖች ጋር እዚህ የተገኘሁት ድጋፌን ለመግለጥና እርዳታም ለመስጠት ነው። የንያንማር መንግስት የእርዳታ ሰጪ አካልም አስቸኳይ የሰፈራና የማቋቋም ፕሮግራሙን ይጀምረዋል ብለዋል ፕሬዚዳንት ሺየን። ለሳምንታት አከታትሎ የጣለው ዝናምና ያስከተለውም ጎርፍ ካደረሰው ውድመት ሌላ ባለፈው ሳምንት የነበረው ብርቱ አውሎ ነፋስ ያስከተለው ደለል ተጨማሪ ሰዎችን እንዳፈናቀለ ተገልጧል። አድማጮች ለሰዓቱ ያለው ዜና ይሄው ነው። አዲሱ አበበን ለሰዓቱ የዓለም ዜና አመሰግናለሁ። አድማጮች አሁን ወደ ዕለቱ አቢይ ርዕስ ነው የምንሸጋገረው። የፌዴራሉ ከፍተኛ ፍርድ ቤት አራተኛ የወንጀል ችሎት በእነ አቡበከር አህመድ የክስ መዝገብ የጥፋተኝነት ውሳኔ በሰጠባቸው አስራ ስምንት ተከሳሾች ላይ ከሰባት እስከ ሀያ ሁለት ዓመታት የሚደርስ ጽኑ የእስራት ቅጣት ፈርደዋል። ዘጋቢያችን መለስካቸው አመሀ የፍርድ ቤቱን ሂደት ተከታትሎ የላከው ዘገባ ዝርዝሩን ይዟል። የፌዴራሉ ከፍተኛ ፍርድ ቤት ቀደም ሲል በሰጠው ቀጠሮ መሠረት ዛሬ በእነ አቡበከር አህመድ መሐመድ የክስ መዝገብ በሽብር ወንጀል በተከሰሱት 18 የሙስሊሙ ሕብረተሰብ መፍትሄ አፈላላጊ ኮሚቴ አባላትና ሌሎች ተከሳሾች ላይ ከሰባት 7 እስከ 22 ዓመት የሚደርስ ጽኑ የእስራት ቅጣት ጥሎባቸዋል። ፍርድ ቤቱ በፍርድ ሐተታው እንዳመለከተው ጥፋተኛ ያላቸውን 18 ተጠርጣሪዎች ሲቀጣቸው በአራት ከፍሏቸዋል። በሽብር ወንጀሉ ተሳትፏቸው መሪዎች ናቸው ያላቸውን አቡበከር አህመድ አህመዲን ጀበል ያሲን ኑሩና ካሚል ሸምሱን እያንዳንዳቸው እጃቸው ከተያዘበት ዕለት ጀምሮ በሚታሰብ የ22 ዓመት ጽኑ እስራት እንዲቀጡ ወስኖባቸዋል። ፍርድ ቤቱ ከመጀመሪያዎቹ ቀጥሎ ለጥፋታቸው ክብረት የሰጠው በድሩ ሁሴን፣ ሳቢር ይርጉ፣ መሐመድ አባተ፣ አቡበከር አለሙና ሙኒር ሁሴንን ደግሞ እያንዳንዳቸው እጃቸው ከተያዘበት ዕለት ጀምሮ በሚታሰብ የ18 ዓመት ጽኑ እስራት እንዲቀጡ ወስኖባቸዋል። እያንዳንዳቸው የአስራ አምስት ዓመት ጽኑ ሥርዓት የተፈረደባቸው ሼህ መከተሙሄ አህመድ ሙስጠፋ፣ ሼህ ሰኢድ አሊ ሙባረክ አደምና ካሊድ ኢብራሂም ናቸው። ሙራድ ሽኩር ኑሩ፣ ቱርኪ ሼህ ባህሩ ዑመር እና የሱፍ ጌታቸውን እያንዳንዳቸው በሰባት ዓመት ጽኑ ሥርዓት እንዲቀጡ ፍርድ ቤቱ ፈርዶባቸዋል። ፍርድ ቤት ውሳኔውን በሚያሰማበት ወቅት ሁሉ ታሳሪዎቹ አላህ አክበር በማለት በከፍተኛ ድምፅ በማመስገን እጆቻቸውን ይሳሳሙ ነበረ። የእስረኞቹ ቤተሰቦች ወይም ወዳጅ ዘመዶች እንደሆኑ የሚገመቱ የችሎቱ ታዳሚዎች ደግሞ ሲያለቅሱ ተስተውሏል። ፍርድ ቤቱ ቀደም ሲል የጥፋተኝነት ውሳኔ ሲያስተላልፍ ለሁለቱም ወገን ማለትም ከሳሽ አቃቤ ሕግና ተከሳሾች የቅጣት ሀሳባቸውን በአስር ቀን ውስጥ እንዲያቀርቡ ትእዛዝ ሰጥቶ ነበረ። አቃቤ ሕግ በትእዛዙ መሠረት ያቀረበ ቢሆንም ተከሳሾቹ ግን ተጨማሪ ጊዜም ተሰጥቷቸው የቅጣት ማቅለያ ሀሳብ እንዳላቀረቡ ፍርድ ቤቱ ገልጸዋል። ፍርድ ቤቱ በሰጠው ውሳኔ መሠረት ከስራ ቅጣቱ በተጨማሪ የእስር ጊዜያቸውን ፈጽመው ከወጡ በኋላ የመምረጥና የመመረጥ መብታቸው በየትኛውም ቦታ ዋስ ወይም ምስክር እንዳይሆኑና ከመሳሰሉት የሲቪልና ፖለቲካዊ መብቶቻቸው ለአምስት ዓመት የሚቆይ ግድ ጥሎባቸዋል። አቃቢ ሕግ በእነ አቡበከር አህመድ የክስ መዝገብ ከሁለት ዓመት በፊት ጀምሮ በሽብር ድርጊት ክስ የመሠረተባቸው 29 ሰዎችና ሁለት ድርጅቶች ነበሩ። የአቃቢ ሕግ ምስክሮች ከተሰሙ በኋላ ፍርድ ቤቱ በሰጠው ብይን መሠረት አስር ተከሳሽ ግለሰቦችና ሁለት ድርጅቶች መከላከል ሳያስፈልጋቸው በነፃ አሰናብቷቸዋል። ይሁንና አቃቢ ሕግ በ25ኛ ተከሳሽ አሊ መኪ ላይ ባቀረበው የይግባኛ ቤቱታ ምክንያት በሌሉበት የ አስራ አምስት ዓመት የስራት ቅጣት ተጥሮባቸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው አመሃ ለዘገባው አመሰግናለሁ። አድማጮች፣ አሁንም በአንድ ሰሞነኛ ወቅታዊ ጉዳይ በሐሳብም ቢሆን ወዚያው አዲስ አበባ እንቆያለን። የቀደመው ሳምንት የዩናይት ስቴትሱ ፕሬዝዳንት ባራክ ኦባማ የኢትዮጵያ ጉብኝትና በተለይም የመገናኛ ብዙሀን ነፃነትን አስመልክቶ የተናገሩት በአገሪቱ የፕሬስ ነፃነት ይዞታ ላይ ምን አይነት አንድምታ ይኖር ይሆን? ምን አይነት መሻሻልስ ይመጣል ተብሎ ይጠበቃል? ስምኝ የቆየ ባለፈው የዓለም መገናኛ ነፃነት የተከበረበት እለት ወደ ዋይት ሀውስ ከተጋበዙ ሶስት ጋዜጠኞች አንዷ ናት። በጊዜው በተለይ በኢትዮጵያ መገናኛ ብዙሀን ዙሪያ ከፕሬዚዳንቱ ጋር የመነጋገር እድል ያገኘችውን ስመኝና አወያይቻታለሁ። ወደዚያ ልውሰዳችሁ። ስመኝ የቆየ ብዙዎች በሚያውቁሽ ሊሊ፣ የዓለም የፕሬስ ቀን መነሻ በማድረግ ፕሬዚዳንት ባራክ ኦባማ ከጋበዟቸው ሶስት ጋዜጠኞች አንዷ ነበርሽ። በጊዜው የኢትዮጵያን የመገናኛ ብዙሀን የፕሬስ ነጻነት ይዞታም በተመለከተ የመነጋገር እድልም አግኝተሻል። በያዝነው ሳምንት መጀመሪያ በኢትዮጵያ ያደረጉትን ቆይታ አጠናቀው መጥተዋል። እዚያ ባሉበት ካነሷቸው ሀሳቦች አንዱ የመገናኛ ብዙሀንን የሚመለከተው ጉዳይ ነው። ስምሽንም ጠርተው ያስታወሱበት ጭምር ነው አጠቃላይ ጉዟቸው ያነሷቸውንና በተለይ ደግሞ በመገናኛ ብዙሀን ብዙ ስሜት በሚሰጥሽ የፕሬስ ነጻነት ዙሪያ ያነሷቸውን ጭብጦች እንዴት አገኘሽ? እስኪ ከጠቅላላ ስሜትሽ እንነሳ። እሺ፣ አመሰግናለሁ አሉላ። እንግዲህ የኦባማን በኢትዮጵያ ቆይታ እኔ በሁለት መልኩ ነው የማየው። አንደኛው ያው ከኢትዮጵያ መንግስት ጋር የነበራቸውንና እሱን ተከትሎ ደግሞ ከጠቅላይ ሚኒስትሩ ጋር ሆነው የሰጡትን መግለጫ ነው። ሁለተኛው ደግሞ በአፍሪካ ህብረት ተገኝተው ጠቅላላው የአፍሪካን ሁኔታ አድሬስ ያደረጉበት ነው። በሁለቱም ወቅት ላይ እንግዲህ ፕሬዚዳንት ኦባማ የአቶስ ነጻነትን እና የመናገር መብትን፣ የመቃወም መብትን በተመለከተ ተናግረዋል። ግን ከኢትዮጵያ መንግስት ጋራ በነበራቸው ቆይታ ሚዚክ አድርገው ነበረ። እሱን ተከትለው በሰጡት መግለጫ ላይ ግን ትንሽ የመለሳለስ እና የኢትዮጵያ መንግስት ላለማስቀየም የመጠንቀቅ ነገር ይታይባቸው ነበር። ላለው በዚህ ንግግራቸው ወቅት ያው በተደጋጋሚ ሁለት ጊዜ ያክል የኢትዮጵያ መንግስትም የዲሞክራሲ አካሄድ የተመረጠ መንግስት እያሉ መጣታቸው እኔን ጨምሮ በጣም ብዙ ሰዎችን ያሳዘመ ነበረ። በእርግጥ እንዳልከው መልካም አስተዳደርም ለኢኮኖሚው ማደግ፣ ለጸጥታውም ለመሳሰሉት መሰረት ሆኑ ከጠቅላይ ሚኒስትሩ ጋራም በዚህ ጉዳይ ላይ በደንብ መወያየታቸውና ብዙ ድምፅ ማሰማት የሚችልበት መንገድ ነጻነት የሚከበር ሁኔታ መሻሻል ኢትዮጵያ ለማሻሻል ማድረግ ያለባት ጉዳዮች ላይ ተወያይተናል ብለዋል። ነገር ግን በአፍሪካ ሕብረት ላይ ደግሞ በተናገሩት ንግግር ላይ ዲሞክራሲ ምርጫ ማካሄድ ብቻ በራሱ ዲሞክራሲ አለ አያስብልም ብለው ተናግረው ነበር። ስለዚህ ኢትዮጵያ ላይ ሚዲያ በአግባቡ ሳይዘግብ እንደ ልቡ በነጻነት ሳይኖረው ተቃዋሚዎች በአግባቡ ድምጻቸውን ሳያሰሙ መንግስታዊ ያልሆኑ ድርጅቶች፣ ማህበራት፣ ኦብዘርቨሮች በአግባቡ በምርጫው ሂደት ላይ ሳይሳተፉ ምርጫውን ዲሞክራሲያዊ ሊያስብል አይችልም። ስለዚህ ኢትዮጵያን ደግሞ ከነዚህ ውስጥ አንዱንም ሳታሟላ እንደውም በተቃራኒ ጋዜጠኞች ታስረው በሽብርተኝነት በተፈረጁበት ማህበራት ከመቼውም ጊዜ በላይ በታሰኑበት ተቃዋሚዎች ምንም አይነት የመሰናፈኛ መድረክ ባላገኙበት ምርጫ ላይ እና ደግሞ ኢህአዴግ እና አጋሮች ከሚላቸው ፓርቲዎች ጋር መቶ ፐርሰንት ፓርላማን በተቆጣጠሩበት ሁኔታ ላይ የኢትዮጵያ መንግስት ዲሞክራቲካሊ ኢሌክትድ ብሎ መጥራት ትንሽ የሚያም ነው። ይሄ እንዳልሽው ብዙዎችን ያነጋገረ ጠንከር ያለ ትችት የሚያመጣባቸው ነው። ቅድም ከጠቃቀሻቸው ከዋና ዋናዎቹ በተለይም ደግሞ በመገናኛ ብዙሀን ነጻነትና በሰዎች የመናገር ነጻነት ዙሪያ ከተነሱ ጭብጦች እስኪ ከሳቸው ድምጽ እንስማና ወደ ውይይታችን እንመለሳለን። and ኢትዮጵያ መልካም አስተዳደርን ለማስፈን ሰብአዊ መብትን ለመንከባከብ መሠረታዊ ነጻነትን ለመጠበቅና ዲሞክራሲን ለማጠናከር የምትችልባቸው እርምጃዎች ላይ ተወያይተናል። ወደፊትም በእነዚህ ነጥቦች ላይ በጥልቀት የመወያየትና የመተባበር እቅድ አለን። ምክንያቱም በኢትዮጵያ ተስፋና በሕዝቧ እናምናለን። ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር በተነጋገሩባቸው ጭብጦች ያነሱትን አንድ ነጥብ ነው የጠቀሱት። ለአጠቃላዩ ዲሞክራሲያዊ ሂደት አስፈላጊ ናቸው ብለው የሚያምኑባቸውም ወደፊትም አብረው ለመስራት ለኢትዮጵያ ወሳኝ ናቸው፣ በኢትዮጵያ እናምናለን ያሉበትን ነው። ምን አስተያየት አለሽ? በመሰረቱ የተናገሩት ነገር ትክክል ነው። የትኛውም እድገት የሚቀጥል ሆኖ እንዲታይ መልካም አስተዳደር እንዲ ዋና መሰረቱ ነው። ለኢኮኖሚውም፣ ለጸጥታውም፣ ለየትኛውም አገሪቷ ስለሚደረጉ ትልቅ ግንባታዎች ዲሞክራሲ፣ ሕዝብ ተሳትፎ መኖር፣ ሕዝብ የሚፈልገውን ነገር የሚናገርበት መድረክ መኖር፣ ጥፋቶች ሲገኙ ደግሞ ጥፋቶችን የሚጠቁሙ አካላቶች እንደልባቸው መንቀሳቀስ ሲችሉ ያኔ ነው የተሟላ እድገትን ማምጣት የምንችለው። ስለዚህ ፕሬዚዳንት ኦባማ እንዳሉት የእነዚህ ነገሮች የኢኮኖሚውም፣ የጸጥታውም የሁሉም ነገር መሰረቱ መልካም አስተዳደር ነው። መልካም አስተዳደር እንደ ልብ የመናገር ነጻነት መኖር፣ የህዝቡ ድምፅን ማሰማት የሚችልበት ነገሮች መኖር እና ከጠቅላይ ሚኒስትሩ ጋራ በሰፊ በዚህ ጉዳይ ላይ ተወያይተንበታል ብሏል። በዚግ የነበራቸው ውይይት ምን ይመስል እንደነበር አላውቅም። ምናልባት ጠንከር ያለ መልእክት ዛ ላይ አስተላልፈው ሊሆን ይችላል ብዬ ተስፋ አደርጋለሁ። እና ደግሞም ነገሮች ወደፊት ሊቀየሩ ማየት በምንችልበት ሁኔታ ተያይተዋል ብዬ ተስፋ አደርጋለሁ። መልካም፣ በአደባባይ መናገራቸው በግል ሁለቱ መሪዎች የተነጋገሩበትን ማምጣታቸው ያን ክብደት የሚያጎላ ይመስላል። አንድምታውን እንመረምራለን። በተለይ የብዙዎች ድምጽ መሰማት መቻሉ የፖለቲካ ሂደቱ ተሳታፊ ነኝ ብሎ ማመኑ አንድ ዜጋ የመናገር ነጻነትና የፕሬስ ነጻነት በአብዛኛው የግለሰቦችን ሀሳብ መግለጽና የፖለቲካ ምህዳሩ መስፋት አለመገኘቱ ነውና የሚተቸው በአብዛኛው በዚህ ስ ላይ ምንተ ያለሽ ልክ ነው። ቅድም እንዳልኩ ነው፣ ህዝቦች ማንኛውም አገር ውስጥ በሚኖረው እድገት ተሳትፎ ሊኖራቸው ይገባል። አብረው ነው ማለት እድገት ግን ህዝቦች ድምጽ የሚያሰሙበት ምንም አይነት መድረክ ሳይኖር ሲቀር ማንኛውም አይነት ሀገር ውስጥ የሚኖረው ተቃውሞ የሚታፈን ከሆነ፣ በተለይ ደግሞ እንደ መንግስት ያልሆኑ ድርጅቶች ማህበራት በምርጫዎችም በተለያዩ የሰብአዊ መብት እንቅስቃሴዎች ላይም በተለያየ ደረጃ ላይ የሚሳተፉ ማህበራት ድርጅቶች የሚንቀሳቀሱበት ምንም አይነት መድረክ ከሌለ ሚዲያ ከሌለ እነዚህ ሁሉ ከሌሉ ህዝብ ድምፅ ታፍኗል ማለት ነው። ምክንያቱም መንግስት ህዝቡን የሚያዳምጠው ቀጥታ በእያንዳንዱ ቤት እያንኳኩ አይደለም። መንግስት ህዝቡን የሚያዳምጠው በተለያዩ ቻናሎች በተለያዩ ተቋማት ውስጥ በሚመጡ ድምፆች ነው። እነዚህ ተቋማት ደግሞ አንደኛው ሚዲያ ነው። አንደኛው ማህበራት ናቸው። አንደኛው ተቃዋሚ ፓርቲዎች ናቸው። እነዚህ የተለያዩ የህዝብ ድምፅ ለማሰሚያ አካላቶች ናቸው። ስለዚህ እነዚህ ከታፈኑ፣ እነዚህ ስፔስ ከሌላቸው በጋራ በአንድ ላይ ማደግ የሚለው ተረስቷል ማለት ነው እና አብዛኛው ላይ ዕድገት በሙሉ ህዝቡ ላይ እየተጫነ ነው እንጂ ህዝቡ አብሮት እየተቀበለው አይደለም ማለት ነው። ለ ትክክል ናቸው ፕሬዚዳንቱ ተናገ የዩናይት ስቴትሱ ፕሬዝዳንት ባራክ ኦባማ የኢትዮጵያ ጉብኝትና በተለይም መገናኛ ብዙሀን ነፃነትን አስመልክቶ የተናገሩት በአገሪቱ የፕሬስ ነጻነት ይዞታ ላይ ምን አይነት አንድምታ ይኖረው ይሆን? ምን አይነት መሻሻልስ ይመጣል? ያላለቀ ውይይት ነው። ከስምኝ የቆየ ጋር የጀመረው ቃለ ምልልስ በሚቀጥለው ፕሮግራማችን ሁለተኛውን ክፍል እናቀርባለን። አሁን ወደ መጨረሻው ቅንብር አሁን የመጨረሻው ቅንብራችን ከአዲስ አበባ ንጉሥ ያክሊሎ የላከልን ነው። የአሜሪካው ፕሬዚዳንት ቀደም ብዬ ያስተዋወቅኩት ፕሬዚዳንት ባራክ ኦባማ ወደ ኢትዮጵያ መጡ መጡ ሲባል የመጀመሪያው ስልጣን ላይ ያሉ መሪ ሲባል አሜሪካና ኢትዮጵያ ወዳጅነታችን አጠናከሩ ሲባል ወዘተርፈ ሲል ይጀምራል። ንጉሴ አክሊሉ ብዙ ነገሮች ወደ ሀሳብ የመጡና ይህን አዘጋጀው ነው የሚለው። ንጉሴ አክሊሉን ለምሽቱ ቀደም ሲል ራዲዮ መጽሔት አስበውት ከነበረው እንዋስና ወደ ሀሳብ የመጣ ያለውን እንዲያቀርብ ጋበዝ ነው። እንሆ የአሜሪካው ፕሬዚደንት ኦባማ ስልጣን ላይ ያለ የመጀመሪያው የአሜሪካ ፕሬዝደንት በመሆን ሰሞኑን ኢትዮጵያን ጎብኝተው ወደ ሀገራቸው ተመልሰዋል። ታሪክን ታሪክ ያነሰዋልና የኢትዮጵያ መሪ ቀዳማዊ ኃይለስላሴ ደግሞ ኦባማ ከመወለዳቸው ሰባት ዓመት ቀደም ብሎ እንደ አውሮፓውያን ዘመን አቆጣጠር በሺህ ዘጠኝ መቶ ሀምሳ አራት አሜሪካንን በመጎብኘት የመጀመሪያው ጥቁር አፍሪካዊ መሪ ሆነዋል ይህም በፕሬዚደንት አይዘንሃወር ዘመን ነው። ሁለቱ ሀገሮች ዲፕሎማሲያዊ ግንኙነት የመሰረቱት ዛሬ ሳይሆን በዳግማዊ አጤ ምኒሊክ እና በፕሬዚደንት ሩዝቬልት ዘመን ነው። አጋጣሚው ከፈቀደ የፕሬዚደንት ኦባማ ወደ ኢትዮጵያ መምጣት ምክንያት ከሆነ ማን ይናገር የነበረ ነውና፣ ጋዜጠኛው ዲፕሎማቱና ታሪክ ጸሐፊው አምባሳደር ዘውዴ ረታ የምሽቱ የቪኦኤ እንግዳ ናቸው። ኦፊሴል የሄዱት ፕሬዚዳንት አይዘንሀወር ዘመን ነው። ይሄም እንደ አውሮፓ አቆጣጠር በሺ ዘጠኝ መቶ ሀምሳ አራት ዓመተ ምህረት በግንቦት ወር ነው። ያ የመጀመሪያ የቀዳማዊ ኃይለ ሥላሴ ኦፊሻል ቪዚት በአሜሪካ የተደረገው ያን ጊዜ ነው። በዚያን ጊዜ ጃንሆይ መላ መላው ባይባልም ብቻ አብዛኛውን የአሜሪካ ክፍለ ሀገሮች በመጎብኘት ከአንድ ወር ተኩል ያላነሰ ቆይተዋል። የመጀመሪያ ጉዟቸውም ስለሆነ ያ የጉዞ ፕሮግራም የተዘጋጀው ከፍ ባለ ጥንቃቄ ብዙ ጊዜ እየፈጀ ነበር። ፕሬዚደንት አይዘንሃወር መልካም አቀባበል ካደረጉላቸው በኋላም በኢትዮጵያና በአሜሪካ መካከል ያለው ግንኙነት እየተስፋፋ አሜሪካም ለኢትዮጵያ የምታደርገው እርዳታ ከነበረበት እየጨመረ እንዲሄድ በኢኮኖሚ መስክ ሆነ ጦር ኃይል ድርጅትም አንዳንድ እርዳታዎች ያኖ ያኝተው ወደ ሀገራቸው ተመልሰዋል። ይህ የመጀመሪያው የቀዳማዊ ኃይለ ሥላሴ የኦፊሴል ቪዚት ነው። ንጉሰ ነገስቱ ቀዳማዊ ኃይለ ሥላሴ በሺህ ዘጠኝ መቶ ስልሳ ሶስት በፕሬዝደንት ኬኔዲ ጋባዥነት አሜሪካንን ለሁለተኛ ጊዜ የጎበኙት ፕሬዝደንቱ ለክብራቸው በላኩላቸው ኦባማ አዲስ አበባ በገቡበት አይነት ኤርፎርስ ዋን በተሰኘ የአሜሪካ ፕሬዚደንቶች ልዩ አውሮፕላን ተጉዘው ነው። ፕሬዚደንት ኬኔዲ እና ባለቤታቸው ማዳም ኬኔዲ ንጉሰ ነገስቱን የተቀበሏቸው ደግሞ ከዋይት ሀውስ ዋሽንግተን ዩኒየን ስቴሽን ባቡር ጣቢያ ድረስ በመጓዝ ነው። ንጉሰ ነገስቱ በዚሁ ጉብኝታቸው ኒውዮርክ ድረስ በመሄድ ገና አዲስ ተመስርቶ የነበረውን የአፍሪካ አንድነት ድርጅት ቻርት በጄኔቭ የተባበሩት መንግስታት ድርጅት አስቀምጠዋል። ለዛሬው ለህብረቱ መመስረት መነሻ የሆነውን ታሪካዊ ንግግርም አድርገዋል። አምባሳደር ዘውዴ ረታ አጽንዖት በመስጠት ከተናገሩት እንደገና ከዚያ ደግሞ ዘጠኝ አመት በኋላ ስላሴ የአፍሪካ አንድነት ድርጅት የበላይ የክብር ሊቀ መንበር በነበሩበት ጊዜ በፕሬዚዳንት ኬኔዲ ዘመን ሰዓቱም ቀኑን ትዝ ይለኛል። በመስከረም ሺህ ዘጠኝ መቶ እንደ ኤውሮፓ አቆጣጠር ሺህ ዘጠኝ መቶ ስልሳ ሶስት ዓመተ ምህረት ለኦፊሴል ጉብኝት ሄደው ጊዜ ፕሬዚዳንት ኬኔዲ ለጃኖዊ ለንጉሰ ነገስታችን የአዘጋጁት አቀባበል በጣም ደስ የሚል ነው። ጃኖዊ ኤር ፎርስ ዋን የተባለውን አውሮፕላናቸውን አዲስ አበባ ድረስ ልከው ጃኖዊ በዚህ አውሮፕላን ከነ ተከታዮቻቸው ተጉዘው መጀመሪያ ፊላዴልፊያ ድረስ ከሄዱ በኋላ እዛ አዳር ሆነ። ከዚያ በኋላ በማግስቱ በልዩ ባቡር ዩኒየን ስቴሽን የተባለው ዋሽንግተን የሚገኘው የባቡር ጣቢያ ድረስ ሲጓዙ በባቡር ጣቢያው ተገኝተው ንጉሰ ነገስቱን የተቀበሉት እራሳቸው ፕሬዚዳንት ኬኔዲ እና ባለቤታቸው ማዳም ኬኔዲ ናቸው። የአቀባበል በጣም የደመቀ በጣም ብዙ ክብር የተጎናጸፈ ነበር። ይህም ምክንያቱ ምንድን ነው? ቀዳማዊ ሥላሴ የአፍሪካን አንድነት ድርጅት ለማቋቋም ያደረጉትን ጥረት በማወቅ ከዚህም ጋር አያይዘው አፍሪካውያኖች ምን ያህል ለጃንሆይ ከፍ ያለ ባለውለታ መሆናቸውን ስለገለጹ ጃንሆይን የተቀበሏቸው በኢትዮጵያ መሪነታቸው ብቻ ሳይሆን የአፍሪካ አንድነትም መሪ አድርገው ነው የቆጠሯቸው። በዚህ መሰረት ጃንሆይ አንበባ በአሜሪካ በቆዩበት ጊዜ ሁሉ የተደረገላቸው አቀባበል በጣም የጋለ በጣም የሞቀ ነበር። ከዚህም ጋር አጣምረው ጃንሆይ ኒውዮርክ ሄደው ይህን የአፍሪካን አንድነት ድርጅት ቻርት በተባበሩት መንግስታት ድርጅት እጅ እንዲቀመጥ አድርገዋል ለዚህም መልእክተኞቹ በሙሉ ተሰብስበው በተገኙበት አዳራሽ ያሉ ንግግር አድርገዋል የአፍሪካን ጉዳይ በጥሩ ሁኔታ ተቀባይነት አግኝቷል አምባሳደር ምናልባት በዚህ ጉብኝት ወቅት ነበሩ ልበል እኔ ራሴ የነበርኩት ጋዜጠኛ በያኖ ያኖይን ጉዞ የምከታተል እኔ ነበርኩ። ያን ጊዜ በራዲዮ ዋና ዲሬክተር ነበርኩ። በዚህ ምክንያት ነው የሄድኩት። አጠቃላይ ጎብኝቱን ተከታትለው ነበር ማለት ነው። እንዴት ይታየዎታል? እንደው አሁን ካለው ሁኔታ ጋር አንድ ላይ እንደው እንዴት ያየዎታል? ለንጉሰ ነገር ልባችንን የተቀበሉት በጣም በደመቀ መንፈስ ነው። የተደረገላቸው አቀባበል የጋለ ነው። በልዩ አውቶሞቢል ከዩኒየን ስቴሽን እስከ ማረፊያቸው ብሌየር ሀውስ እስከተባለው ቤተ መንግስት ድረስ ፕሬዚዳንት ኬኔዲ እና ንጉሰ ነገስታችን አውቶሞቢሉ ላይ ቆመው በግልጽ አውቶሞቢል ብዙ ህዝብ ከግራና ከቀኝ የሚያቀርብላቸውን የጭብጨባና የጭወት አቀባበል በደስታ መልስ ሰጥተዋል። ፕሬዚደንት ኬኔዲ እንግዲህ ከዛ ብዙ አልቆዩም ያው በህይወታቸው ያለፈው ሰዎች ነው እና እንደው እርስዎ እንግዲህ የጃንሆይም የቅርብ በጋዜጠኙነት ሙያ ቤተ መንግስቱ አካባቢ ቅርብ ስለነበሩ በዚያ ወቅት ንጉሰ ነገስቱ እንደው የተሰማቸው ስሜት ምን እንደሆነ መግለጽ ይቻላል አምባሳደር ጃኖይ ይሄ የኬኔዲ አሟሟት በጣም በጣም አሳዘናቸው። ደግሞም ይሄ አደጋ የደረሰው ልክ ጃኖይ እንደተመለሱ ስለሆነ ወዲያውኑ በማግስቱ አውሮፕላን ይዘው በዋሽንግተን በተደረገው የቀብር ስነ ስርዓት ላይ ከዓለም መንግስታት ከመጡ መሪዎች ከነ ጄኔራል ደጎል ጋር ሆነው የቀብሩ ተካፋይ ሆነው ቀብረዋል። አመሰግናለሁ። አምባሳደር ዘውዴ ረታ አስራ ስምንት አመት በጋዜጠኝነትና በልዩ ልዩ የስራ ኃላፊነት አምስት አመት በዲፕሎማትነት በመጨረሻም ንጉሠ ነገስቱ ከስልጣን እስከወረዱበት ጊዜ ድረስ በሮም የኢትዮጵያ መንግስት አምባሳደር ሆነው አገልግለዋል። በተባበሩት መንግስታት ድርጅትም ውስጥ ሰርተዋል። ጋዜጠኛና ዲፕሎማት ዘውዴ ረታ የኤርትራ ጉዳይ ተፈሪ መኮንንና የቀዳማዊ ኃይለ ሥላሴ መንግስት የተሰኙትን ሦስት መጽሐፍት በመጽሐፍ የድርሰቱን አለም አድናቆት አትርፈዋል። ተከታዩ መጽሐፋቸውንም እያዘጋጁ ነው። ከመልካም ምኞት ጋር በዚሁ ልሰናበት። አመሰግናለሁ። ክብራትና ክብረን አድማጮች፣ ለምሽቱ የያዝነውን የልዩ ዝግጅታችንን ግማይ ሰብ ፕሮግራም አጠናቀቅን። ከምሽ 3 ሰዓት ላይ በ1922 ሜትር ባንዶች እንመለሳለን። በያዝነው ዜማ ልየ ልለያችሁ። አስተናገር ኳቸው ከበደ፣ አቀናባሪ ቴሌላይ